ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ህጋዊ ንግድን ለማበረታታት ህገ ወጥ የሆኑ የንግድ እንቅስቃሴዎችን ደግሞ ለማስቆም የሚያስችል ስምምነት በዚህ መድረክ ላይ ተደርሷል። የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ናቸው። ዝርዝሩ በአብይ ርእሳችን ይቀርባል። ለትምህርት የማይለይ ለሁሉም ማህበረሰብ ከትልቅ እስከ ትንሽ ከደሃ እስከ ሀብታም በኩል አይም የተማረ ያልተማረ ቤት የማይለይ የተቸገረ ሰውን የማያልፍ ሰው ነው። ለራሴ ብሎ አያስብ። የታዩ ደንዳኔ እንደባል አይደለም ለህዝብ እንጂ ለግለሰብ ችግር ትኩረት እንደዚህ መጥበው ሳይሆን በጋራ ያለው ችግር ቢፈታ ያው በየቤቱ ያለው ችግር በግለሰብ ደረጃ ያለው ችግር ይፈታል ብሎ እኛ ምን ሰው ነው ማችኋቸው ወይዘሮ ስንታየሁ አለማየሁ ይባላሉ። በዛሬው ዕለት የታሰሩት የኦሮሚያ ክልል ፍትህ ቢሮ ቃል አቀባይ የአቶ ታዬ ደንዳ ባለቤት ናቸው። በዚህም ላይ ዘርዘር ያለ ዘገባ ይዘናል። ጤና ይስጥል እንደምናመሻችው ክቡራትና ክቡራን አድማጮቻችን የዛሬ ሐሙስ መጋቢት 6 ቀን 2010 ዓ ም ምሽት አስተናጋጆች ሰለሞን ክፍሌና አረኔ ፍስሐየነህን ፕሮግራሙን ብርሃን ኃይሉ ትመራለች አብራችሁን ታመሹ ዘንድ የአክብሮት ግብዣችን ነው በቅድሚያ የዕለቱን ዜናዎች እናሰማለን መልካም ምሽት ዩናይትድ ስቴትስ ባለፈው ዓመት በተካሄደው የምርጫ ሂደቷ ላይ ጣልቃ ገብተዋል በማለት በሩሲያውያን የሳይበር ተጠቃሚዎች ላይ ማዕቀብ መጣሏን አስታወቀች። የዩናይትድ ስቴትስ አስተዳደር የሩሲያው የሳይበር እንቅስቃሴን እየተከላከለና እየተገዳደረ ነው። በዩናይትድ ስቴትስ ምርጫ ላይ ጣልቃ ለመግባት ያደረጉትን ጥረት፣ አፍራሽ የሳይበር ጥቃትንና ወሳኝ መሰረተ ልማቶችን ኢላማ ያደረጉ ጣልቃ ገብነትን ያቀፉ ናቸው ሲሉ የገንዘብ ሚኒስትር ስቲቨን ምኑችን ባወጡት መግለጫ ገልጸዋል። ማዕቀቡ ግለሰቦችን ኢላማ ያደረገ ሲሆን ከሩሲያ ለሚመነጩት ጥቃቶች የሚሰጥ ምላሽ አካል እንደሆነም ጨምረው ገልጸዋል። ማዕቀብ ከተጣለባቸው ሰዎች መካከል ስለ ጣልቃ ገብነቱ ተግባር በሚመረምሩት ሮበርት ሞለር የተከሰሱ 13 ሩሲያውያን ይገኙባቸዋል። የብሪታንያ፣ የፈረንሳይ፣ የጀርመንና የዩናይትድ ስቴትስ መሪዎች የቀድሞው የሩሲያ ሰላይ በብሪታንያ መሬት መመረዛቸውን በህብረት አውግዘዋል። ሩሲያ ተጠያቂ ተደርጋለች። ከሁለተኛው የዓለም ጦርነት ወዲህ ነርቭ ኤጀንት በአውሮፓ ምድር ሰውን በማጥቃት ላይ ሲውል ለመጀመሪያ ጊዜ ነው ተብሏል። ጠቅላይ ሚኒስትር ቴሬሳ ሜይ፣ ፕሬዚደንት ኢማኑዌል ማክሮን፣ ቻንስለር አንጌላ ሜርክልና ፕሬዚደንት ዶናልድ ትራምፕ ዛሬ በህብረት ያወጡት መግለጫ ሩሲያ ከጥቃቱ ጋር ለተያያዙ ጥያቄዎች ሁሉ መልስ እንድትሰጥ ጥሪ እናቀርባለን ብለዋል። ትራምፕ ወደ ኋላ ላይ ከዋይት ሀውስ ቤተ መንግሥት ሲናገሩ ተጠያቂዎቹ ሩሲያውያን ይመስላሉ ብለዋል። ሩሲያ ግን በጉዳዩ እጅ የለበትም ብላለች። የቀድሞው የሩሲያ ሰላይ ሰርጌይ ስክሪፖልና ልጃቸው ዴሊያ ሶልስበሪ በተባለችው የብሪታንያ ከተማ የመናፈሻ ወንበር ላይ እንደተቀመጡ ተዝለፍልፈው ስለተገኙ ሆስፒታል ተወስደው እየታከሙ ናቸው። በርካታ ሌሎች ግለሰቦችና አንድ ፖሊስም ታመዋል። በብዙ ሺህ የሚቆጠሩ ሲቪሎች ዛሬ በሶሪያው ምስራቃዊ ጎታ ከምትገኘው ሃሞሬ ከተማ እየሸሹ ናቸው። ብሪታንያ ሆኖ የሶሪያውን ጉዳይ የሚከታተለው የሰብአዊ መብት ተሟጋች ቡድን እንደሚለው የሶሪያ ወታደራዊ ኃይል በአካባቢው ወደ መጨረሻው በአማጽያን ቁጥጥር ስር ወዳለው ቦታ እየገፋ ነው። የሰብአዊ መብት ቡድን ስራ አስኪያጅ ራሚ አብደራህማን የመንግስት ኃይሎች ደማስቆ አጠገብ ያለውን አካባቢ ለማስመለስ ባለፈው ወር የማጥቃት ዘመቻ ከጀመሩበት ጊዜ አንስተው ይህን ያክል ብዛት ያላቸው ሰዎች ሲወጡ ለመጀመሪያ ጊዜ ነው ብለዋል። ሌሊቱን የሶሪያ ወታደራዊ ኃይሎች ገፍተው ወደ አካባቢው እንደገቡ ለሲቪሎቹ መውጫ መስመር ከከፈቱ በኋላ ሲቪሎቹ በሶሪያ መንግስት ቁጥጥር ስር ወዳለው ቦታ በእግር በመኪኖችና በሞተር ብስክሌቶች እንደጎረፉ ተገልጿል። አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። አንድ የዩጋንዳ ፓርላማ አባል ባል ሚስቱን ቢደበድብ ጥፋት የለውም ብለው መከራከራቸውን ተከትሎ በሀገሪቱ የቤት ውስጥ ጥቃት ጉዳይ እያነጋገረ ነው። የአሜሪካ ድምጿ ሀሊማ አቱማኒ ከካምፓላ ያጠናቀረችውን ዘገባ ቆንጅታየ ታቀርባለች። የፓርላማው አባል በራሳቸው ቃል ለማስቀመጥ እንዲህ ነበር ያሉት፣ ባልሚስቱን መጎንተል አይደለም ድብድብ አድርጎ ልክ ሊያስገባት ይችላል ነው ያሉት። አንሱመስ ቱዋኒ ማቲስኮ ባለፈው ሳምንት በዓለም አቀፍ የሴቶች ቀን በአንድ በብሔራዊ ቴሌቪዥን ጣቢያ ላይ ቀርበው ነው ይህን ያሉት። ህዝቡ ተቆጥቶ ይቅርታ መጠየቅ አለባቸው አለ። የተከበራችሁ አባላት፣ መላው ህዝብ፣ በተለይም ደግሞ ሴቶች ያለምንም ማወላወል ከልቤ የማቀርበውን ይቅርታ የይቅርታ ጥያቄ ተቀበሉኝ። ድብደባ ስል ደግሞ የተለመደውን መደባደብ ማለት አይደለም። የፓርላማው አባል በዚህ ሳምንት በሰጡት ሌላ ቃለ መጠይቅ ላይም ባል ሚስቱን በጥፊ ቢላት ምን አለበት ማለታቸው ተዘግቧል። የፓርላማ አባሉ የስነስርዓት እርምጃ እንዲወሰድባቸው ከጠየቁት መካከል አዴኬ አን ኢባጁ የተባሉ ሴት የምክር ቤት አባል አንዷ ናቸው። ምንም አልተጸጸቱም። ሌላ አይነት ድብደባ ማለቴ ነው ሲሉ ምንም ማለታቸው እንደሆነ አላብራሩም። አብራሩትም አላብራሩትም ደግሞ ሴትን የሚያዋርድ አነጋገር ነው። ያን ሲሉ ወንዶቹ እንዴት ሆ እንዳሉ አይታችኋል። በሀገሪቱ ባለፈው እንደ ኤሮፓውያን አቆጣጠር 2011 ዓ ም የተካሄደ የህዝብ አኗኗርና የጤና ግምገማ እንደሚያሳየው ከአምስት ሰው ሶስቱ ሚስትን መደብደብ ተገቢ ነው ብሎ የሚያምን ነው። በህገ መንግስቱም በቤት ውስጥ ጥቃት ህጉም የተከለከለ ሆኖ ሳለ የዩጋንዳ ፕሬዚደንት ዮዌሪ ሙሴቪኒ የዓለም አቀፍ የሴቶች ቀንን ምክንያት አድርገው አጉልተው በመናገር ማስጠንቀቂያ በሰጡበት ማግስት ነው የፓርላማው አባል መደብደብማ አለባት ያሉት። የሳውዲ አረቢያ አልጋ ወራሽ ሞሐመድ ቢን ሳልማን የኢራኑን ከፍተኛ መሪ ከአዶልፍ ሂትለር ጋር አመሳስለዋል። ኢራን የኒክሌር ቦምብ ከሰራች፣ ሳውዲ አረቢያን በፍጥነት ኒክሌር ትሰራለች ሲሉ ዝተዋል። ሳውዲ አረቢያ ኒክሌር ቦምብ እንዲኖራት አትፈልግም። ኢራን ከሰራች ግን በፍጥነት ፈለጓን እንደምንከተል አያጠራጥርም ሲሉ የሳውዲ አረቢያ አልጋ ወራሽ በአንድ የአሜሪካ ቴሌቪዥን በተደረገላቸው ቃለ መጠይቅ ተናግረዋል። የ32 ዓመት ዕድሜ አልጋ ወራሽ የኢራኑን ከፍተኛ መሪ አሊ ኻሜኒን አያያዝ በናዚ ጀርመን አነሳስ ወቅት ከነበረው የሂትለር አያያዝ ጋር አመሳስለዋል። ሂትለር በዛን ወቅት ሊያሰፋው እንደፈለገው እምነቱ ሁሉ አሊ ኻሜኒም በመካከለኛው ምስራቅ የራሳቸውን ውጥን ለመፍጠር ይፈልጋሉ ብለዋል። የሰሜን ኮሪያ የውጭ ጉዳይ ሚኒስትር ሪ ዮንሆ ወደ ስዊድን አምርተዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና የሰሜን ኮሪያው መሪ ኪም ጆንግ ኡን ተገናኝተው እንዲነጋገሩ ለማመቻቸት የታቀደ ተልእኮ መሆኑ ተገልጿል። ሪ ለሁለት ቀናት ጉብኝት ዛሬ ስቶክሆልም ገብተው ከስዊድኑ አቻቸው ማርጎት ወልስትሮም ጋር ይነጋገራሉ። ስዊድን ሰሜን ኮሪያ ባለው ኤምባሲዋ በኩል የዩናይትድ ስቴትስን የካናዳንና የአውስትራሊያን ዲፕሎማሲያዊ ስርዓት ትወክላለች። የስዊድን የውጭ ጉዳይ ሚኒስቴር የሪ ጉብኝት ዓላማ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ፒዮንግያንግን በማውገዝ ያሳለፈው ውሳኔ በሚገባ እንዲተገበር እንዲተገበር በሚደረገው ጥረት አስተዋጽኦ ለማበርከት ነው ብሏል። ፒዮንግያንግ የተወገዘችው በኒክሌር መሳሪያና በቦሊስቲክ ሚሳይል ፕሮግራሟ ምክንያት መሆኑ ይታወቃል። በመጨረሻም የአፍጋኒስታን ታሊባን ከሀገሪቱ መንግስት ለቀረበው ያለምንም ቅድመ ግዴታ የመነጋገር ጥሪ ዝም ማለቱ ወደ ሰላም ሂደት ለመምጣት እያሰበበት ሳይሆን አይቀርም የሚል ተስፋ በኢስላማባድና በዋሽንግተን ማደሩ ተገልጿል። የፓኪስታን ወታደራዊ መሪዎች አማጽያኑ በውይይት ጠረጴዛ እንዲቀርቡ የሚያደርጉት ግፊት ሁኔታውን ቀይሯል የሚል እምነት አላቸው። ስለ ጉዳዩ እውቀት ያላቸው ከፍተኛ ወታደራዊ ባለስልጣን ታሊባን ከዩናይትድ ስቴትስ ጋር በቀጥታ ለመነጋገር እንደሚፈልግ የሚያመለክተው ግልጽ ደብዳቤ ወይም የፓኪስታን ግፊት ውጤት ነው ብለዋል። ግፊቱ የተደረገው ከሌሎች ዋና ዋና ባለድርሻዎች አጋርነት እንደሆነም አክለዋል። አድማጮች የምሽቱ ዜናችን እዚህ ላይ አብቅቷል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። ወደኋላ ከሚቀርቡ ዝግጅቶች አንዱን ለቅምሻ የእኛ ተቃውሞ አሁን ምንድን ነው? ይሄ በህገ መንግስቱ ላይ አንቀጽ ዘጠኝ ይመስለኛል ከተደነገገ ውጭ ስልጣን መያዝ ክልክል ነው ይላል። ይሄ ግን ከየት እንደመጣ እናቅም። ኮማንድ ፖስት የሚባለው አስተሳሰብ እራሱ በነበረው ህግ ማስፈጸም አልቻልኩም ማለትና የነበረውን መዋቅር አፈርሳለሁ። የተለያየ አንድን መንግስት መንግስት የሚያደርገው ኢኮኖሚው እድገት ወይም አለማደግ ሳይሆን ወይም ደግሞ የህጎቹ ብዛት የህጎቹ ማነት ሳይሆን አንድን መንግስት መንግስት የሚያደርገው ተቀባይነት ሲኖረው ነው። ከአስገዳጅነት ወደ ፈቃደኝነት የሚወስድ አመራር ሲኖር ነው። ህገ መንግስቱ ራሱ ፓርላማውን የአስቸኳይ ጊዜ አዋጅ ማወጅ ይችላል ና የአስቸኳይ ጊዜ አዋጅ ታወጀ ማለት ግን የፓርላማውን ህልውና ራሱ ሊያጠፋው ይችላል እና በጣም በጣም የሚገርም ነው። ምክንያቱም ፓርላማው የተፈጠረበት አንቀጽ ራሱ ህጋዊነት ሳይኖረው ይችላል። አነጋጋሪው የአስቸኳይ ጊዜ አዋጅ በታወጀ ማግስት የአገሪቱን ሁለንተናው የፖለቲካ ይዞታና ቀጣይ አቅጣጫዎች ከሚመረምር ውይይት የተወሰደ ነው። የግጭት አፈታት ባለሙያ፣ የህግ ባለሙያ እና አንድ ታዋቂ ፖለቲካ ፓርቲ መሪ ይሳተፉበታል። ለሙሉ ውይይታቸው በሁለተኛው አጋማሽ ክፍለ ጊዜ ጠብቋቸው። አሁን የዕለቱ አብይ ርዕስ ጅቡቲ የኢትዮጵያ ዋነኛ የወጪና የገቢ ንግድ በር ሆና እንደምትቀጥል የውጭ ጉዳይ ሚኒስቴር አስታውቋል። በዚህ ወር መጨረሻ በታላቁ የህዳሴ ግድብ የውሃ አሞላል አካሄድ ላይ የሚነጋገር የሦስቱ ሀገሮች የባለሙያዎች ስብሰባ በካርቱም እንደሚካሄድም ተነግሯል። በጅቡቲና በኢትዮጵያ የጋራ ድንበር ላይ የሚታየውን ህገወጥ ንግድና ሰዎችን ማዘዋወር ለማስቆም ባለሥልጣናቱ ተወያይተዋል። መለስካቸው አማሃ ዝርዝር ይዟል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት በየሳምንቱ በሚያሰናዳው ጋዜጣዊ ጉባኤ ዛሬ ዋና ርዕስ የነበረው የጅቡቲና የኢትዮጵያ የጋራ ድንበር አስተዳዳሪዎች ስብሰባ ነበር። በዚህ ከመጋቢት 3 እስከ 5 ቀን 2010 ዓ ምት በአፋር ክልል ርዕሰ ከተማ ሰመራ ላይ በተካሄደው ስብሰባ ባለሥልጣናቱ የሁለቱን አገሮች ሕዝቦች የኢኮኖሚና ማኅበራዊ ተጠቃሚነት የበለጠ ለማረጋገጥ መስማማታቸውን የሚኒስቴሩ ቃል አቀባይ አቶ መለስ አለም ተናግረዋል። በጋራ ድንበራችን አካባቢ ህገወጥ የሆኑ የንግድ እንቅስቃሴ ይካሄዳል። እንደዚህ አይነት የንግድ እንቅስቃሴ ሁለቱንም ሀገሮች ይጎዳል። ስለዚህ ህጋዊ ንግድን ለማበረታታት ህገ ወጥ የሆኑ የንግድ እንቅስቃሴዎችን ደግሞ ለማስቆም የሚያስችል ስምምነት በዚህ መድረክ ላይ ተደርሷል። ሌላኛው ጉዳይ የህገ ወጥ የሰዎች ዝውውር አለ። ኢትዮጵያ የስደተኞች ተቀባይ ብቻ ሳይሆን የስደተኞችም አመንጭ ሀገር ናት። የዚህኛው የአሁኑ ስብሰባ ላይ ትኩረት የነበረው በዋነኛነት በሁለቱ ሀገሮች አካባቢ የሚካሄደውን የህገ ወጥ የሰዎች ዝውውር መከላከል በሚቻልበት ሁኔታ ላይ ምክክር ተደርጓል። ለቃል አቀባዩ ከጋዜጠኞች በርካታ ጥያቄዎች ተወርውረዋል። ከእነዚህ መካከል በቅርቡ ኢትዮጵያ የወደብ አማራጮችን ከማፈላለግ አኳያ በበርበራ ወደብ ለመጠቀም ያደረገችው ስምምነት ተነስቷል። ይህ ስምምነት በዓለም አቀፉ ማኅበረሰብ ዲፕሎማሲያዊ ዕውቅና የተሰጠውን የሶማሊያን መንግሥት ሊያሳስብ እንደሚችል ተወስቷል። በቅርቡ የሶማሊያ መንግሥት ፓርላማ ውሳኔውን ውድቅ ማድረጉም ተዘግቧል። በሌላ በኩል ደግሞ ኢትዮጵያ እንዲህ ያሉ የወደብ አማራጮችን ባፈላለገች ቁጥርና ሙከሯም በሰመረ መጠን የጅቡቲ አስፈላጊነትም ሊቀንስ እንደሚችል በመጠቆም የሀገሪቱ ምላሽ ምንድን ነው የሚሉ ጥያቄዎች ተነስተዋል። በሰመራ የተካሄደው የሁለቱ አገሮች ባለሥልጣናት ጉባኤ ትኩረት ይህ እንዳልነበረ ያስገነዘቡት አቶ መለስ አለም ለጥያቄዎቹ ምላሽ ሰጥተዋል። ጅቡቲ የኢትዮጵያ ዋነኛ ደግመዋል። ጅቡቲ የኢትዮጵያ ዋነኛ የወጪና የገቢ ንግድ ኮሪደር ሆና ትቀጥላለች። ከሌሎች የወደብ አማራጮች ጋር የሚደረገው ግንኙነት እሱን የሚደግፍ እሱን የሚያጠናክር ተደርጎ ነው የሚወሰደው፣ መወሰድም ያለበት። የበርበራ ወደብ ጉዳይ፣ የሎጂስቲክስ ጉዳይ፣ የቢዝነስ ጉዳይ ንግድን የማሳለጥ ጉዳይ ነው። ለኛ ከፖለቲካ ጋር የሚያያዝ ነገር የለውም። የሶማሊያ ጉዳይ የሶማሊያውያን ጉዳይ ነው። የነሱ የውስጥ ጉዳይ ነው። ከበርበራ ወደብ አጠቃቀም ጋር በተያያዘ ከጅቡቲም ከሶማሊያም ጋር በመረዳዳት እየሰራ ነው። በዛሬው የውጭ ጉዳይ ሚኒስቴር ሳምንታዊ ጋዜጣዊ መግለጫ ላይ ከተነሱት ጥያቄዎች አንዱ ሲሆን የሕዳሴውን ግድብ የተመለከተ ነበረ። ሶስቱ ሀገሮች ማለትም ግብፅ፣ ሱዳንና ኢትዮጵያ የሚያደርጉት ድርድር ተቋርጦ መቆየቱን ጋዜጠኞች አስታውሰው በቅርቡ ድርድሩ እንደሚቀጥልም መረጃ ጠቅሰዋል። ድርድሩ የሚቀጥል ከሆነ በምን በምን ጉዳዮች ላይ ነው የሚያተኩረው የሚል ጥያቄ ነበር ያቀረበው። አቶ መለስ ዓለም ድርድር የሚባል ነገር በዚህ ጉዳይ ላይ የሚታሰብ አይደለም ነው የሚሉት። ለዚህም ምክንያቶቻቸውን ደርድረዋል። አርባምስት በመቶ የሚሆነው የኢትዮጵያ ህዝብ በዚሁ ተፋሰስ ላይ የሚኖር ነው። በዛ ላይ ድርድር ሊኖር አይችልም ከዘጠኙ የኢትዮጵያ ክልሎች ስድስቱ በዚሁ ተፋሰስ ላይ ይገኛሉ በዛ ላይ ድርድራሉ ስለዚህ ድርድር ሳይሆን ምክክር ነው አክለውም ውይይቱ የሚካሄደው ካርቱም ላይ ከመጋቢት 26 እስከ 27 2010 ዓ ም ድረስ እንደሆነም አረጋግጠዋል ይህ የሶስቱ አገሮች የቴክኒክ ባለሙያዎች ስብሰባ እንዲካሄድ የተወሰነውም ባለፈው የአፍሪካ ህብረት ጉባኤ በአዲስ አበባ በተካሄደበት ወቅት የሱዳን የግብፅና ኢትዮጵያ መሪዎች በደረሱበት ውሳኔ መሠረት እንደሆነ አስታውሰው የውይይቱን ዓላማም አብራርተዋል። ስብሰባው የካቲት ወር ላይ መካሄድ ነበረበት ሲራዘም ቆይቶ አሁን መጋቢት ወር ላይ ይካሄዳል። ቀደም ሲል በገለጽኳቸው የሁለቱን ሀገሮች ሊያስማሙ በሚችሉ በውሃ አሞላልና አለቃቀቁ ዙሪያ ላይ በባለሙያዎች ደረጃ ውይይት ተካሂዶ ለመሪዎቹ ሪፖርት ይቀርባል ተብሎ ይጠበቃል። የታላቁ ህዳሴ ግድብ የውሃ ሞላል ጉዳይ ግብፅን በእጅጉ እንዳሳሰባት የተለያዩ ዓለም አቀፍ መገናኛ ብዙኃንም እየዘገቡበት ይገኛሉ። መለስካቸው ካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። የኦሮሚያ ክልል ፍትህ ቢሮ ቃል አቀባይ አቶ ታዬ ደንዳ በዛሬው ዕለት መታሰራቸውን ባለቤታቸው ለአሜሪካ ድምፅ ተናገሩ። አቶ ታዬ ቅዳሜ መጋቢት 1 2010 ዓ ም የመከላከያ ሰራዊት አባላት በሞያሌ ከተማ አስር ሰዎች መግደላቸውና 11 ሰዎች ማቁሰላቸው በስህተት የተፈጸመ ነው ብሎ ቢሮቸው እንደማያምን ለአሜሪካ ድምፅ መግለጻቸው ይታወሳል። ዓለም አቀፍ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል አስቸኳይ ጊዜ አዋጁ ሰዎችን ዝም ማሰኛና ትችትን ወንጀል ማድረጊያ መሳሪያ ነው ብለዋል። ሌላ በኩል ደግሞ ከግድያው በኋላ ሸሽተው ወደ ሞያሌ ኬንያ የተሰደዱትን ኢትዮጵያውያን ለመርዳት ከፍተኛ ጥረት ማድረግ መቀጠሉን የኬንያ ቀይ መስቀል አስታውቋል። ጽዮን ግርማ ዝርዝር አላት። አቶ ታዬ ደንዳ ዛሬ ጠዋት አዲሱ ገበያ ከሚገኘው መኖሪያ ቤታቸው ወደ መስሪያ ቤታቸው በመስሪያ ቤት መኪና በመጓዝ ላይ እያሉ መታሰራቸውን ባለቤታቸው ወይዘሮ ስንታየሁ አለማየሁ ለአሜሪካ ድምጽ ተናግረዋል። ማምሻውን አነጋግሬያቸው ነበር። ያው ጠዋት በስራ ሰዓት ከቤቱ በሰላም ነው የተሰናበተው። ሹፌሩ መጥቶ ከበር ወስዶታል። ሸኝቼው ነው የተመለስኩት። ከዛ በኋላ ነው መንገድ ላይ አዙረውት አውርደው ወደ ራሳቸው መኪና ይዘውት ከሄዱ በኋላ ሌላ ቦታ ቆይተው ነው ለፍተሻ ተመልሰው ወደ ቤት የመጡት። ምን ያህል ሰዎች ይሆናሉ? ብዙ ናቸው። በቁጥር ከአስር በላይ ይሆናሉ። በሶስት መኪና ነው የመጡ። ከዛ በኋላ ያው ቤት ውስጥ ያለውን አያገላጡ አይተዋል። ምንም ያገኙት ነገር የለም። መጽሐፍቶች ናቸው፣ ያው ከገበያ የተገዙት መጽሐፍቶች ናቸው የተገዙ። ከዛ በኋላ ይዘዋቸው ሄዱ መልሰው? አዎ ይዘዋቸው ሄዱ። የነገሮት ነገር አለ ባለቤቶት ለርሶ የት እንደሚወሰዱ የሚያውቁት ነገር ነበር? እኔ ራሴ ጠይቄ ነበረ እዛው እንዳሉ ታዛቢ ተብሎ ሲቪል መጥተውም አብሮ ያሉትም አሉ። ያው መሀል ቆሜ ጠይቄያቸዋለሁ። ምሳ እንዲበላ አንዴ እጁን ፍቱልኝ፣ ጊዜያቸው ነበረ ያው እዛ ማምጣት እንደሚችል ነው የነገሩም። ፈቃደኛ አልነበሩም ያንን ለማድረግ። ከዛ በኋላ ከቤተሰብ ጋር ሆነን ለጥይቃ በተጠቆሙ መሰረት ሄደን ነበረ። የት ሄዳችሁ ነበር? ያርፍበታል ተብሎ የተነገረን ቦታ ሄደን ነበረ። የት ነበር የተነገራችሁ? ያርፍበታል ተብሎ የተነገረን ጣቢያ ሄደን ስንጠይቅ፣ በሁለት በር ሄደን ጠይቀናል። አንደኛው ጋር ስንሄድ ስን ዝርዝር አልደረሰንም ብለዋል። የታሰረበትን ጉዳይ ነገሩን ስሉን እኛም አላወሲም። በዛ መሰረት ደግሞ ሌላ ጣቢያ ላኩን እዛም ስሜት አልገባም ብለውናል። ያው ምናልባት ምርመራ ክፍል ይሆናሉ ተብሎ ተመለስን ማለት ነው። የድመውን ምግብም ሳናደርስ ልብስም ሳንሰጠው እጃቸውን ፍቱልኝ ብያቸው ነበር። አሉ እጃቸውን ታስረው ነበር? አዎ እጁም በካቴና ታስረው ነበረ ልጆች አሏችሁ? አዎ አንድ ልጅ አለን። አሁን አመት ያልሞላው፣ ሁለት ወር ይቀረዋል አስር ወሩ ወይዘሮ ስንታየው ከአቶ ታዬ ጋር ከዩኒቨርሲቲ ጀምሮ ጓደኞች እንደነበሩ ገልጸው እንደ ትዳር አጋር ሳይሆን እንደ ጓደኛም አውቀዋለሁ ብለውኛል። ለሁሉም ማህበረሰብ ከትልቅ እስከ ትንሽ፣ ከድሀ እስከ ሀብታም በኩል አይም የተማረው ያልተማረው የማይለይ የተቸገረ ሰውን የማያልፍ ለራሴ ብሎ የማያስብ ሰው ነው። ለራሴ ብሎ አያስብ ታዬ ደንዳ ነ እንደባል አይደለም ምገልጸው ለህዝብ እንጂ ለግለሰብ ችግር ትኩረት እንደዚህ ነጥሎ ሳይሆን በጋራ ያለው ችግር ቢፈታ ያው፣ በየቤቱ ያለው ችግር፣ በግለሰብ ደረጃ ያለው ችግር ይፈታል ብሎ የሚያምን ሰው ነው። አቶ ታዬ ደንዳ በሞያሌ የተከሰተውን ሁኔታ በተመለከተ የኦሮሚያ ክልል ፍትህ ቢሮ ያለው አቋም ምን እንደሆነ ማክሰኞ መጋቢት አራት ሁለት ሺ አስር አመተ ምረት ከአሜሪካ ድምፅ ተጠይቀው ነበር። ሞያሌ ውስጥ ሸዋበር በተባለው ቦታ ላይ መጋቢት አንድ ቀን በሰላማዊ ዜጎች ላይ በመከላከያ ሰራዊት አባላት የተሰነዘረው ጥቃትና አስር ሰዎች ከተገደሉና አስራ አንድ ሰዎች ከቆሰሉ በኋላ ከአስቸኳይ ጊዜ አዋጁ አስፈጻሚ ኮማንድ ፖስት በተሳሳተ መረጃ ላይ የተፈጸመ ነው መባሉን መስሪያ ቤታቸው እንደማይቀበለው ገልጸው ነበር። እና ምንም ያልታጠቁ ዜጎች ላይ ዝም ብሎ ወጥተው መተኮስ ፈጽሞ ስህተት ሊሆን አይችልም፣ ሊያሳስት አይችልም። ደግሞ ከዛም በላይ አንዳንዶች ከወደቁ በኋላም በወደቁበት በሶስት ጥይት የተገደሉ ሰዎችም አሉ። ይሄ ሆን ተብሎ የተደረገ እንጂ በፍጹም ስህተት ነው ብለን እናምንም። በዕለቱም ባቀረብነው ዘገባ የአምነስቲ ኢንተርናሽናል ተወካይ የመከላከያ ሰራዊቱ አባላት እንደተባለው በአካባቢው ኦነግ አለ የሚል መረጃ ደርሷቸው ቢሆን እንኳን ከማሰር የዘለለ እርምጃ ሊወስዱ እንደማይገባ ገልጾ ነበር። ዛሬ ያነጋገርኳቸው የአምነስቲ ኢንተርናሽናል የምስራቅ አፍሪካ ምክትል ዳይሬክተር ሴፍ ማጋንጎ አሁን የተደነገገው የአስቸኳይ ጊዜ አዋጅ እጅግ አፋኝ እንደሆነ ይናገራሉ። አንድ የምናውቀው ነገርና አስጠንቅቀንም የነበረው ይህ የአስቸኳይ ጊዜ አዋጅ ገደቡ በጣም ሰፊና ወሰኑ የማይታወቅ መሆኑ ነው። ሕጉ የሚከለክላቸው ነገሮች በግልጽ ያልተዘረዘሩ በመሆኑ ሰው ተቃውሞ እንዳያሰማ፣ መንግሥትን የተቸ ደግሞ በወንጀለኛነት እንዲጠየቅ ያደርጋል። we are seeing a trend ስለዚህ አሁን የታየ መታሰር ከዚያ ቀደም ብሎ ደግሞ ስዩም ላይ የተወሰደው እርምጃ አንድ ሰው ለዘብ ባለ ሁኔታ እንኳ መንግሥት ላይ ሂስ ቢሰነዝር የአስቸኳይ ጊዜ አዋጁን እንደ ጣሰ ተቆጥሮ እንደሚታሰር ነው የሚያሳየን። ይህ የአስቸኳይ ጊዜ አዋጅ ቀድሞውንም መደንገግ እንዳልነበረበት ነው የሚያረጋግጥልን። በሞያሌ ከተማ ከተገደሉት መካከል አንዱ የሰላሳ አራት ዓመቱ መምህር አቶ ተማም ነጌሱ እንደነበረና አሟሟታቸውን በተመለከተ ጓደኛቸውን እሁድ ዕለት አነጋግረን ነበር። ወደ ሶስት ቦታ አካባቢ ነው የተመጣው። በጣም በሚያሳዝን ሁኔታ ነው፣ ደጋግሞ ነው የመጡት። ያው ከዛ ቦታው አልተንቀሳቀስም፣ እዛ ነው ያረፈው። እዛው ጓደኛው እንደው ከእሱ ጋር የነበረ እኔ ልጅ ነበረ። ሌሎቹ ሽስቶ ለማምለጥ ሙከራ አረጉ፣ እነሱ አመለጡ። እንደጋጣሚ አጋጣሚ እሱን አገኙት፣ ከዛ ደጋግሞ በሶስት ጊዜ ነው የገደሉት፣ እንደ ጠላት ጠላት ነው ህዝብ እንደዚህ የሚያደርጉ እንጂ። ሌላው የስድስት ልጆች አባት አቶ ከኑ ቀንጨሬ የተገደሉበት ልጃቸው አባ ዱባ ከኑ ስለ አባታቸው ይህን ብለውን ነበር። እንዲህ ሻይልና ይላለው ብሎ ወደ ቴላ ስር ወጣ። እንዲህ ሻይልና ለመጠጣት ቁጭ እያለው ሻይልናው ራሱ አልጨረሰም፣ ግማሽ ራሱ አላደረገው። ከዛ በኋላ ወታደሮች ተኩስ ጀመሩ። ወታደሮቹ ከጀመሩና መጡ። እነሱ ሰዎች ሰዎች ነበሩ። አንዱ ተነስቶ ሮጦ አመለጠ። ከዛ ያኛውን አነሱና ይሄ አካል ገደሎ ነው ብሎ እንትናሉ። እሱን አትነሱና መሳሪያውን አንጋት ላይ አደቀኑ። መጡት በቃ ከዛ እዚህ ድረስ ላይ ነው ተመጣ። በሁለት ነው ተመጣ። ሁለቱ ስይት፣ አንዱ አንገቱ ላይ ነው፣ አንዱ ደግሞ ድረቱ ላይ ነው። ወይዘሮ ሻላ ኩላ ደግሞ እቤት ውስጥ እያለሁ በጥይት ተመትቼ ነው ሲሉ እገኝበታለሁ ካሉት ሆስፒታል በስልክ አነጋግረናቸው ነበር። በተዘጋው በር ውስጥ እና ግድግዳ አሻግረው ተኮሱ። ፍራሽ ላይ ከልጆቼ ጋራ እንደተኛው በበር ውስጥ ያለፈ ጥይት የእግሬን ላይኛው ክፍል መታኝ። የአምነስቲው ሴፍ ማጋንጎ አቶ ታዬ እነዚህን ነገሮችና የተፈጠረውን ሁኔታ ከግምት ውስጥ በማስገባት ጥቃቱ የታቀደ ሊሆን ይችላል ማለታቸው ለእስር የሚዳርግ እንዳልሆነ ይናገራሉ። ሴፍ ይህን በመናገሩ ከሆነ ያሰሩት እርምጃው የመናገር መብቱን የሚጥስ ነው። ይህ መወገዝ አለበት። ምክንያቱም አንድ ሰው ሐሳቡን ስለገለጸ ብቻ መታሰር የለበትም። መንግሥት ላይ ሂስ መሰንዘር ወይም አሉታዊ አመለካከት ስለ መንግሥት ማሰማት ሕግ መጣስ አይደለም። እሱ ያለውን ሊያስተባብሉ ወይም የተናገረው በሕግ እንዲፈተሽ ሊያደርጉ ይችላሉ። ማሰር ግን ከሕግ የዘለለ እርምጃ ነው። አቶ ታዬ ደንዳ ከዚህ ቀደም ሁለት ጊዜ ታስረው እንደሚያውቁና በድምሩ ወደ አስራ ሁለት ዓመት በእስር እንዳሳለፉ ጓደኞቻቸው ነግረውናል። ከእስር ከተለቀቁ በኋላ የሬፍት ቫሊ ኮሌጅ የሕግ መምህር እንደነበሩ ለማወቅ ተችሏል። የአቶ ታዬ ደንዳን እስር በተመለከተ ከፌዴራልና ከክልል ባለስልጣናት መረጃን ለማግኘት በርካታ ሙከራዎችን አድርገናል። የኦሮሚያ ክልል ፍትህ ቢሮ፣ የኦሮሚያ ክልል ኮሚኒኬሽን እና የፌዴራል ኮሚኒኬሽን ቢሮ ኃላፊዎች ጋር ደውለን ነበር። የሁሉም ስልክ አይነሳም። እንዳገኘናቸው ይዘን ለመምጣት ሙከራችንን እንቀጥላለን። በሌላ በኩል የአስቸኳይ ጊዜ አዋጁ አስፈጻሚ ኮማንድ ፖስት የ10 ሰዎች ግድያ ና የ11 ሰዎች መቁሰል አደጋ በተሳሳተ መረጃ የተፈጸመ ስለሆነ ድርጊቱን የፈጸሙ በቁጥጥር ስር ውለዋል ማለታቸው አይዘነጋም። ከአደጋው በኋላ በወረዳውና አጎራባች ቀበሌዎች የሚገኙ ኢትዮጵያውያን ሸሽተው ወደ ኬንያ ሞያሌ መሄዳቸውና የኬንያ ቀይ መስቀል ወደ 9 ሺህ የሚጠጉ ስደተኞች ስቃያቸው እንዳይበዛ ለማድረግ ጥረት እያደረገ መሆኑን ገልጾልናል። በሌላ በኩል አሁንም በምዝገባ ላይ እንዳለም አስታውቋል። ለሀገር ውስጥ መገናኛ ብዙሀን እንዳስታወቀው የተፈናቃዮቹ ቁጥር ወደ አርባ ሺህ እንደሚጠጋ ነው። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። መጽሔት ይቀጥላል። በወጣቶች ጉዳይና በሴቶች እኩልነት ላይ ያተኮረው የአፍሪካ የኮመንዌልዝ አባል ሀገሮች የመሪዎች ጉባኤ ቀጣዩ ዘገባ ነው። ለሁላችን የሚበጀው የሚል መሪ ርዕስ በተሰጠውና ለንደን ውስጥ በተከፈተው የዘንድሮ የጋራ ብልጽግና ወይም ኮመንዌልዝ የአፍሪካ አባል ሀገሮች የመሪዎች ጉባኤ ላይ ከአህጉሪቱ ዙሪያ በርካታ መልክተኞች እየተካፈሉ ነው። በጉባኤው ላይ የአየር ንብረት ለውጥና የሴቶች እኩልነትን ጨምሮ በተለያዩ ርዕሶች ላይ ውይይት ይካሄዳል። መሠረቱን ብሪታንያ ያደረገው ኮመንዌልዝ ማኅበር አብዛኞቹ አባል ሀገሮቹ የቀድሞ የብሪታንያ ቅኝ ግዛት የነበሩ ሀገሮች ናቸው። የአሜሪካ ድምፁ ሄንሪ ሪጅዌል ከለንደን እንደዘገበው ብሪታንያ ከአውሮፓ ሕብረት ማህበር ስትሰናበት ከእነዚህ ሀገሮች ጋር ግንኙነቷን ለማድረስ ተስፋ ታደርጋለች። ቆንጅታዬ ዘገባውን ታቀርባለች። ከዓለም ሕዝብ ሲሶን የሚይዘው የጋራ ብልጽግናው ማህበር ከአፍሪካ 19 አባል ሀገሮች አሉት። የዘንድሮውን ጉባኤ በንግግር የከፈቱት የሴቶች ለአፍሪካ በጎ አድራጎት ድርጅት ፕሬዚደንት ማሪያ ፈርናንዴስ ደላቬጋ ናቸው። እኩልነት ሲዛባ በትዕግስት የመመልከቱ ነገር እየተባባሰ በመሆኑ እኛም የእኩልነት ያለ ጩኸታችንን መቀጠል አለብን። የወጣቶችና የሴቶችን ጉዳይ አንድ ላይ አድርጎ መመልከቱ ደግሞ አፍሪካን በአዲስ መልክ እንድናጤን እድል ይሰጠናል። የፆታዎች እኩልነትን የመሳሰሉ ጉዳዮች የተባበሩት መንግሥታት ድርጅትና የአፍሪካ ሕብረትን በመሳሰሉ ተቋማት መፍትሔ እየተፈለገላቸው ሳለ የጋራ ብልጽግናው ማህበር እዚህ ጥረት ውስጥ ለምን አስፈለገ? በለንደን ዩኒቨርሲቲ የጋራ ብልጽግናው ማህበር ጥናቶች ተቋም አባሏ ሱ ኦንስሎው ያስረዳሉ። የጋራ ብልጽግና ማህበሩን ተፈላጊና ጠቃሚ የሚያደርገው አንድም እንደ ፖለቲካዊ አካል የሚታሰብ መሆኑ ነው። ደግሞም እንደ ማህበር ከሚፈጥረው ትስስርና አንዱ ከሌላው ክንዋኔ የመማር እድል አኳያ እንዲሁም በጋራ በሚጠቅሙ ጉዳዮች ላይ አብሮ መስራት ላይ የሚያተኩር በመሆኑም ጭምር ላለፉት አራት ዓመታት ከማህበሩ ታግዳ የቆየችው ጋምቢያ ፕሬዚደንቷ አዳማ ባሮ በዲሞክራሲያዊ ሂደት ከተመረጡ በኋላ ዘንድሮ ማህበሩን ተቀላቅላለች። ከአስራ አምስት አመታት በፊት ፍትህ በተጓደለው ምርጫዋ ምክንያት ታግዳ የቆየችው ዚምባብዌም አስገቡኝ ብላ ማመልከቻ ሳታስገባ እንደማትቀር ፍንጭ ሰጥታለች። የለንደን ዩኒቨርሲቲዋ ሱ ኦንስሎ እንደሚያስረዱት ዚምባብዌ ማህበሩን ተመልሳ ለመቀላቀል ከጥቂት ወራት በኋላ የምታካሂደው ምርጫ ነጻና ፍትሐዊ እንድታደርግ ይጠበቅባታል። ለንደን ነዋሪ የሆኑት ዚምባብዌያዊት ካሮላይን ካምፒላ በጉባኤው ላይ ተካፍለዋል። ሀገራቸው ተመልሳ እንድትገባ በቅርቡ ይፈቀድላታል ብለው ተስፋ ያደርጋሉ። ለረዥም ጊዜ ተገልለን እኖረናል። አሁን ከሌላው ህዝብ፣ ከሌሎች ሀገሮች መቀላቀል እንፈልጋለን። ብሪታንያም ለጋራ ብልጽግናው ማህበር ጠቀም ያለ ትኩረት እየሰጠች መሆኑ ነው የሚስተዋለው። የብሪታንያ መንግስት ሀገሪቱ ከአውሮፓ ህብረት ስትለያይ ሊከተል የሚችለውን ኪሳራ ከጋራ ብልጽግናው ሀገሮች ጋር የንግድ ግንኙነቷን በማጠናከር ለማካካስ እንደሚጠቅመው ተስፋ ሰንቋል። የለንደን ዩኒቨርሲቲ ዋሱ ኦስሎ ግን አይዋጥላቸውም። እውነቱን ለመናገር ያ አስተሳሰብ በጣም ለእኔ አስቂኝ ነው ምክንያቱም የጋራ ብልጽግና ማህበሩ ቢሮክራሲ የወረሰው ተናጋጅ አካል ከመሆኑ አኳያ የአውሮፓ ህብረት ጋር እጅግ ተቃራኒ ነውና። የሆነ ሆኖ ብሪታንያ በሚቀጥለው ወር የማህበሩን አባል ሀገሮች መሪዎች ጉባኤ ስታስተናግድ ግንኙነቶቿን ልታጠናክር ነው የተነሳችው። የሀምሳ ሶስቱም የማህበሩ አባል ሀገሮች መሪዎች ለንደን ላይ ይሰበሰባሉ። በንጉሳዊው ቤተሰብ መኖሪያ ግቢ ዊንዘር ካስልም ይስተናገዳሉ። ባለፈው ወር በአንድ የፍሎሪዳ ትምህርት ቤት ውስጥ የተፈጸመውን ግድያ በተመለከተ በዩናይትድ ስቴትስ ምክር ቤት በተካሄደ የምስክርነት ቃል ባለስልጣናት ያንን ለ17 ተማሪዎች ሞት ምክንያት የነበረውን ግድያ ለማስቆም በቂ መረጃ እንደነበራቸው አንድ የቀድሞ የትምህርት ቤቱ ተማሪ አጋለጠ። ትላንት ረቡዕ የሴኔተሮች ውይይት በምክር ቤቱ ሲካሄድ በሺዎች የሚቆጠሩ ተማሪዎች በታጣቂዎች የሚፈጸም ጥቃትና አመፅ እንዲቆም ለመጠየቅ በዚያው በምክር ቤት አካባቢ የተቃውሞ ሰልፍ ማካሄዳቸው ታውቋል። የዘገቢያችን ዝላቲካ ሆክ ዘገባ አዲስ አበባ ያቀርበዋል። ከመላው ዩናይትድ ስቴትስ ትምህርት በማቋረጥ የተሰባሰቡ ብዙ ሺህ ተማሪዎች ወደ ምክር ቤት በመሄድ ታጣቂዎች የሚፈጽሙትን፣ ነገር ግን ባለሥልጣናት ማስቆም ይችሉ የነበሩ ግድያዎችን በመቃወም ድምፃቸውን አሰምተዋል። ተማሪዎቹን ለማነጋገር ከቢሮቸው ብቅ ያሉት የማሳቹሴትስ ዲሞክራት ሴናተር ኤልዛቤት ዋረን ብሔራዊው የጠመንጃ ወይም የነፍጥ ማህበር ከልክ ያለፈ ኃይል እንዳለው ተናግረዋል። ብሔራዊው የጠመንጃ ማህበር ኤንአርኤ ምክር ቤቱን ለአመታት አግቶት ቆይቷል። እነዚህ ወጣቶች ደግሞ በነጻነት እንድንንቀሳቀስ እየጠየቁን ነው። ይህ በእንዲህ እንዳለ የምክር ቤቱ ህግ መወሰኛው ኮሚቴ ግድያዎችን ማስቆም ስላልቻሉ ባለሥልጣናት የምስክርነት ቃል ማድመጡ ታውቋል። በምስክር አሰጣጡ ሂደት የተገኙ ዲሞክራቶች ባሰሙት የመከራከሪያ ሐሳብ በትምህርት ቤቶች የሚፈጸሙ ግድያዎች የጨመሩት ጠመንጃዎች ላይ የተጣለው የእገዳ ጊዜ ካበቃ በኋላ ነው ብለዋል። የካሊፎርኒያዋ ዲሞክራት ሴናተር ዳያን ፋይንስታይን እንደ አውሮፓውያን አቆጣጠር በ2014 በነፍጥ ላይ የተጣለው እገዳ ካበቃበት ጊዜ ጀምሮ ነገሮች እየተባባሱ ነው የመጡት። በጠመንጃ የሚፈጸሙ ግድያዎች በ138 ከመቶ ጨምረዋል። ሬፐብሊካኖች በበኩላቸው እነዚህ ግድያዎች የተበራከቱት ከዝግጁነት ማነስ ነው ሲሉ ይከራከራሉ። የፍሎሪዳው ሴናተር ማርኮ ሩቢዮ ይህን የፍሎሪዳውን አይነት ግድያ ለማስቆም በአሁኑ ወቅት በሕግ አስፈጻሚውም ሆነ በትምህርት ቤቶች ባለሥልጣናትና በአእምሮ ጤና ባለሙያዎች በኩል በቂ ፕሮግራምና ዝግጅት የለም። ልጃቸው አሌና በፍሎሪዳው ግድያ የተገደለችባቸው ራን ፔቲ ገዳዩ የአእምሮ ህመምተኛ መሆኑንና ነፍስ የማጥፋት አባዜ እንደነበረበት የአካባቢው ባለሥልጣናት ያውቃሉ ግን ሊያስቆሙት አልቻሉም ይላሉ አሳዳጊዎች ያውቃሉ ኤፍ ቢ አይ ያውቃል ትምህርት ቤቱ ያውቃል የፖሊስ ጣቢያው አዛዥም ያውቃሉ እነዚህ ሁሉ አካላት ግድያውን ለማስቆም ኃይልም ችሎታም እያላቸው አንዳቸውም ግን ኃላፊነታቸውን አልተወጡም አንድ የኤፍቢአይ ከፍተኛ ባለሥልጣን እንደ ተናገሩት መስሪያ ቤቶች ከሚደርሷቸው ጥቆማዎች መካከል የትኛዎቹን መከታተል እንደሚያስፈልጋቸው መለየት ግድ ነው። እርግጥ ነው ይላሉ የኤፍቢአይ ተጠባባቂ ምክትል ሹም ዴቪድ ባውድች፣ በፍሎሪዳው ተጠርጣሪ ኒኮላስ ክሩዝ ላይ የተገኘውን ጥቆማ እስከ መጨረሻው መከታተል ይገባ ነበር ሥራውን በጥሩ ሁኔታ እያካሄዱ ናቸው። የሚሰጡት ግምትም ወሳኝነት ያለው ነው። በፍሎሪዳ ሁኔታ ግን መቶ በመቶ እርግጠኞች ነን፣ ትክክለኛ ውሳኔ ላይ አልተደረሰም። በምክር ቤት በተካሄደው ውይይት ላይ አንዳንድ ሴናተሮች ባሰሙት ቃል ከፍተኛ አቅም ያለውን ብሔራዊ የነፍጥ ማኅበር ለመታገል ብሎም ብዙ አሜሪካውያን የሚፈልጉትን የጦር መሳሪያ እገዳ ሥራ ላይ ለማዋል በቂ የሆነ የፖለቲካ ፈቃደኝነት እንደሌለ ያምናሉ። ዝግጅታችን ይቀጥላል። ወደ ሁለተኛው አጋማሽ ቅንብሮች ተሸጋገርን። ውይይት በኢትዮጵያ በአስቸኳይ ጊዜ አዋጅ ማግስት ቀዳሚው ነው። አነጋጋሪው የአስቸኳይ ጊዜ አዋጅ በታወጀ ማግስት በሕዝቡ ዘንድ ከተፈጠረው ስሜት የሚነሳው ውይይት ከአዋጁ ባሻገር የሀገሪቱን ሁለንተናዊ የፖለቲካ ይዞታና ቀጣይ አቅጣጫዎች ይመረምራል። የአዋጁን ሕጋዊ መሠረት የዜጎችን መብት ጥበቃና ይልቁንም ደግሞ በአሁኑ ወቅት በሀገሪቱ የተለያዩ ክፍሎች የሚታዩትን ግጭቶችና የሚያስከትሉትን አደጋ የመከላከል ግዴታና አስፈላጊነት በትይዩ ይመለከታል። ተወያዮች ፕሮፌሰር ብርሃኑ መንግስቱ እዚህ በዩናይትድ ስቴትስ በሚገኘው የኦልድ ዶሚኒየን ዩኒቨርስቲ የፐብሊክ ማኔጅመንት እና ፐብሊክ ፖሊሲ መምህርና የግጭት አፈታት ባለሙያ አቶ ሙሉጌታ አረጋዊ የሕግ ባለሙያና በአዲስ አበባ ዩኒቨርሲቲ የሕገ መንግስትና የመገናኛ ብዙኃን ሕግ መምህር እንዲሁም በዩናይትድ ስቴትሷ የዋሽንግተን ሲያትል ከተማ በተካሄደው አንድ አገራዊ ጉባኤ ለመሳተፍ የመጡት የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ባለፈው ሳምንት በመጀመሪያው ክፍል ምጥን ውይይታቸው እልባት ካደረገበት ይንደረደራል። ወደ አቶ ሙሉጌታ፣ ወደ አዲስ አበባ ልሻገር። ህግ ነው ለሁሉም ምክንያትም የሚደረገው። ሌላ ቀርቶ መብት የሚጣስበት ሁኔታ እንኳን የህግ መሰረትን የህግ ድጋፍን ሲፈልግ እናያለን። እንደ አስቸኳይ ጊዜ አዋጅ አለ። በቅርቡ ይፋ የተደረጉትን በአስቸኳይ አዋጁ ድንጋጌ የታቀፉትን አድማጮች በሙሉ ላይ ያውቁ ይችላሉ። እስኪ ያስታውሱልን ለአድማጮቻችን ምን ያደርጋል ይህ አስቸኳይ ጊዜ አዋጅ በስሩ ምን ይዟል የአስቸኳይ ጊዜ አዋጅ አቶ የሺወስም እንደገለጹት የምንሳባቸው ምክንያቶች አሉ በህግ የተደነገጉ ነው አስታዋሲ ያል አንዱ የውጭ ወረራ ሲያጋጥም ሁለተኛው ህገ መንግስታዊ ስርዓቱን አደጋ ላይ የሚጥል ሁኔታ ሲከሰት ሶስተኛው በተለመደው መንገድ የህግ ማስከበር ስርዓትን መስራት ሲያቅት ሌላኛው የተፈጥሮ አደጋ ሲያጋጥም ወይም የህዝብ ጤንነትን አደጋ ላይ የሚጥል በሽታ ሲከሰት። እንግዲህ እነዚህ አራት ነገሮች ናቸው ለአስቸኳይ ጊዜ አዋጅ ምክንያት መሆን የሚችሉት። የኢትዮጵያ መንግስት አሁን ምንድን ነው እያለ ያለው ህግና ስርአት ተጥሰዋል፣ ሀገሪቱ ከፍተኛ ያለ መረጋጋት ውስጥ ነው ያለችው። ስለዚህ መንግስት በተለመደው የህግና ስርአት አጠባበቅ ዘዴ ህግና ስርአትን ማስጠበቅ ስላልቻለ ወደ ተለመደ እና ወደ በጣም እየት ያለ ሁኔታ ሲፈጠር ስራ ላይ የምታውለው ህጋዊ መሳሪያ ተሽጋግሩ ያለሆነ የሚለው የአስቸኳይ ጊዜ አዋጅ ማለት ራሱ ህጋዊ ነው። ህገ መንግስቱ መንግስት እየጠቀስኳቸው አራት ነገሮች ከአራቱ አንዱ ወይም ሁለቱ ወይም ሶስቱ ወይም ሁሉም ሲፈጸሙ መንግስት ለአስቸኳይ ጊዜ አዋጅ ማወጅ ይችላል የሚል በህግ የተሰጠ ስልጣን መልካም። አቶ ሙልጌታ፣ ምንም እንኳን የዜጎችን ህገ መንግስታዊ መብቶች የሚወስድ ቢሆን እንኳን ቀደም ባሉት አስገዳጅ የሆኑ የተለዩ ሁኔታዎች እሱም በህግ የታቀፈ መሆኑን ጠቅሰዋል። በዚህ አስቸኳይ ጊዜ አዋጅ የመንግስት ስልጣን በእርግጥ ገደብ አለው ወይ? የቱ ጋ ነው ገደብ? ካለው ከዛ መስመር ሲያልፍ መንግስት ይጠየቃል ወይ? የመንግስት ተጠያቂነት አለው ወይ? በዚህ አዋጅ፣ በዚህ አይነት መሰሉ ድንጋጌ። አዎ፣ ገደቦች አሉት። ገደቦቹ አራት ናቸው። አንደኛው የኢትዮጵያ መንግስት ስም መቀየር አይቻልም። በዚህ በአስቸኳይ ጊዜ አዋጅ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ተብሎ ነው የሚጠራው የኢትዮጵያ መንግስት ስም፣ እሱን ስም መቀየር አይችልም ይሄ አዋጅ። ሁለተኛው ይሄ አዋጅ ስለታወጀ መንግስት በዜጎች ላይ ኢሰብአዊ የሆነ ድርጊት መፈጸም አይችልም። ሶስተኛ፣ ይሄ አዋጅ ስለታወጀ ሰዎች በህግ ፊት ያላቸው የእኩልነት መብት አይጣስም። ማለት አሁንም በዚህ አዋጅ ስርም ሆነን ሁሉም ሰው በህግ ፊት እኩል ነው የሚለው የህግ ድንጋጌ መጣስ አይቻልም። አራተኛውና የመጨረሻው ይሄ አዋጅ የብሔሮችን የመገንጠል መብት አይነካም። ይሄ አዋጅ ይሄ ምንድ ነው ያፈለገው? ህገ መንግስቱ ላይ የተቀመጡ አንቀጾች በሙሉ እንዳይሰሩ ማድረግ ይችላል። እነዚያን አራት የዘረዘርኳቸው ነገሮች ግን በአስቸኳይ ጊዜ አዋጅ ስርም ሆነን የሚጠበቁና ህጋዊነታቸው ይዘው የሚቆዩ ተብሎ ነው የሚታሰበው። ከዚህ ውጭ ግን የማያደርገው ነገር የለም መልካም። የማያደርገው ነገር የለም ብለዋል። አራቱ ገደቦች ውስጥ ምናልባትም ሁለቱ የብዙዎችን ትኩስ ስሜት ፈጥነው የሚያመጡ ይመስለኛል። እዚህ አጠገቤ ስቱዲዮ ወደሚገኙት አቶ የሺዋስ ልመለስ። አቶ የሺዋስ ይህን አስቸኳይ ጊዜ አዋጅ ይቃወማሉ። ከዚህ ቀደምም የተደረገውን ራሱ ቀድሞ መደረግ አልነበረበትም ብለዋል። ፕሮፌሰር ብርሃኑ ከእርሶ ጋር የሚስማሙ ይመስለኛል። ተመሳሳይ ሀሳብ ነው ያቀረባችሁት። እስኪ በህግ ባለሙያው በአቶ ሙሉጌታ በተገለጹት አገር አስቸጋሪ ሁኔታ ውስጥ ስትገባ የኢትዮጵያ መንግስት በመደበኛ ህግ ማድረግ ስላልቻልኩኝና የሀገርን ሰላምና ጸጥታ የሚያናጋ ሁኔታ ህገ መንግስታዊ ደህንነትን ፈተና ላይ የሚጥል ሁኔታ ተፈጠረ ነው የሚለው እንዲህ አይነት ሁኔታ ከተፈጠረ ለምን አስቸኳይ አዋጅ ተግባራዊ አይሆንም አመሰግናለሁ በመደበኛ ህግ ማስጠበቅ አልቻልኩም ሲል መደበኛ ያልሆነ ህግ ወይም የአስቸኳይ ጊዜ አዋጅ ህግ ነው የሚያስፈልገው አሁን ግን እየሆነ ያለው መደበኛውንም ስትራክቸር የሚያፈርስ ነው ለምሳሌ የሚኒስትሮች ምክር ቤት አይሰራም የክልል መዋቅሮች አይሰሩም አሁን እንዲሁም እኛ እንደምናስበው አዋጁ ራሱ ታርጌት ያደረገው የክልል መንግስታትን ነው። እንደምን እሱ ያብራሩትስ ምን ማለት ነው? አዲስ ህግ ይወጣል። አሁን አቶ ሙልጌታ የዘረዘሯቸው ህጎች አራቱን ብቻ ትቶ ሌላውን ሰስፔንድ የሚያደርግ ያወጣል። ስለዚህ ህጉን ብቻ ሳይሆን የሚጠቀመው ኮማንድ ፖስት የሚባል አዲስ ስትራክቸር አምጥቶ ማዘጃ ጣቢያ እንደዚህ አይነት ነገር ነገርደማድረግ የእኛ ተቃውሞ አሁን ምንድን ነው? ይሄ በህገ መንግስቱ ላይ አንቀት ዘጠኝ ይመስለኛል ከተደነገገ ውጭ ስልጣን መያዝ ክልክል ነው ይላል ይሄ ግን ከየት እንደመጣ እናቅም። ኮማንድ ፖስት የሚባለው አስተሳሰብ ራሱ በነበረው ህግ ማስፈጸም አልቻልኩም ማለትና የነበረውን መዋቅር አፈርሳለሁ የተለያየ ነው። አዲስ ህግ በዛው አስፈጻሚ ማድረግ ይቻል ነበረ። ነገር ግን ህጉም አዲስ ነው፣ ሰዎቹም አዲስ ናቸው። ከሆነ ቦታ ከፌዴራል ፖሊስ ከደህንነት የመጡ ሰዎች ናቸው የሚያስፈጽሙት ይሉናል። ለሀገር እንደሚያስብ ሰው ኖርማሉ ስትራክቸር ከዛ በኋላ መስራት አይችልም፣ ፓራላይዝ ይሆናል። ስድስት ወር አመት ዘጠኝ ወር እንደዚህ በቆየህበት ቁጥር በኖርማሉ ስትራክቸር ሳትሰራ ያ ሽባይ የሆነ ለምሳሌ የፖሊስ ስርዓት አለ። ከዚህ በፊት ተቀናቃኝ ፓርቲ እንደመሆናችን እስር የታወቀ ነው። ኢትዮጵያ ውስጥ ስንያዝ የነበረው የፖሊስ አካሄድ አለ አይደለም? እሱ ይተዋል ከነ ጭራሹ። ከዛ በኋላ ዝም ብሎ መያዝ ኖርማል ነገር ይሆናል። ሆኗል ከዚህ በፊት በመሰረቱ። ስለዚህ ሽብር ነው አገር ውስጥ እየተደረገ ያለው እንዲፈራ። በዚህ ፈርቶ ይቆማሉ ወይ ይሄ አስተዳደር አይመጥነኝም ብሎ የጠየቀ ሰው በዚህ ፈርቶ ይቆማሉ ወይ? ሌላ ነገር ነው ግን እየሆነ ያለው በዚህ ህግ ማስፈራራት ታይ እንደሆነ አሁን በየጊዜው ቁጥር አንድ ምን ሁለት እየተባለ መግለጫ ያወጣል፣ ይነገራል። ይሄ ክልክል ነው እንዲህ ብታደርግ ምናምን እየተባለ ልክ ደርግ ያደርግ እንደነበረው ማለት ነው። ስለዚህ የህግ ባለሙያው ሊያዩት ይችላሉ በደንብ ከህጉ በተጨማሪ አስፈጻሚውም ነው የተቀየረው። ያ ደግሞ ለምሳሌ አንዱ አስራ ሰባት እዚህ አሁን የወጣው ዝርዝር ላይ ምን ይላል? የክልል ባለስልጣናት ስለ አካባቢያቸው መግለጫ መስጠት አይችሉ ይላል። እንግዲህ አካባቢውን የሚያውቁት እነሱ ናቸው፣ ያለውን ሁኔታ የሚያዩት እነሱ ናቸው። ስለሆነው ነገር ለህዝብ መግለጽ ለሚዲያ መግለጽ አይችሉም። ስለዚህ ሌላ የእዝ ሰንሰለት እየተፈጠረ መጀመሪያ የነበረው በህገ መንግስት ተቋቁሟል የተባለው ስትራክቸር እየፈረሰ ነው የመጣው። ይሄ ደግሞ የሆነው መጀመሪያ እንዳልኩት የህዝቡን ጥያቄ ትቶ የራስን ጥያቄ በማስቀመጥ ለምሳሌ ደጋግመው የሚሉት እነሱ እድገት ያመጣው ጥያቄ ነው፣ ምንም ይለዋል። እድገት ላመጣው ጥያቄ የሚመልስ መልስ ነው የሚመልሱት። እንግዲህ ምናልባት እንደዚህ አይነት ጥያቄ ካለ እንደዚህ አይነት ጥያቄ አናቅም እንጂ የእኛ እምነት እንደ ፓርቲ የኢትዮጵያ ህዝብ በመረጠው ተዳድሮ አያውቅም። በንጉሱም በደርግም በኢህአዴግም በመረጦ ተዳድሮ አያውቅም። አሁን ለዛ ብቁ የሆነ ዜጋ አለ። ከዘጠና ሰባት ጀምሮ ከዛም በፊት ጠይቋል። በመረጥኩት በሚችል ሰው፣ ችሎታ ባለው ሰው ነው መተዳደር የምፈልገው። ባጭሩ ያ ሰው ነው የመልካም አስተዳደር፣ የሙስና፣ የውሃ፣ የመብራት ማንኛዎቹንም ጥያቄ መፍታት የሚችለው፣ ህዝቡን ማንቀሳቀስ የሚችለው ያ የተመረጠ ኃይል ሲመጣ ብቻ ነው። ስለዚህ ያ አይነት ትልቅ ጥያቄ ነው። በእንደዚህ አይነት አዋጅ በማስፈራሪያ ይቆማል ብለን አናስብም። መልካም። በዚህ በአሁን ብቻ የማያበቁ ተሻጋሪ አንድምታ ያላቸው ሁኔታዎች ይከሰታሉ ነው አሁን ከሚያደርገውም ያለፈ ያሉት ፕሮፌሰር ብርሃኑ ወደ እርስዎ ልምጣ። በጽሁፋችሁ ሽግግር ከአንድ አስቸኳይ አዋጅ ወደ ሌላ አስቸኳይ አዋጅ መሆን የለበትም ትላላችሁ። እርስዎና ተባባሪ ጸሐፊ፣ በስር ላይ የነበሩ የፖለቲካ እስረኞች መፈታት አገሪቱን ወደ ተሻለ አቅጣጫ ለመውሰድ እንደ አንድ እርምጃ ወስዷል። እርስዎም እሱን አወድሰው ነው የተነሱትና ነገር ግን ከአንድ አስቸኳይ አዋጅ ወደ ሌላው ይሉታል። የቀደመውና ሁለቱን ያያይዘው ይሄ ሽግግር አይደለም። በእርግጥም ወደሚፈለግ አቅጣጫ አይወስድም ነው የምሉት? እስኪ አብራሩት። እሺ የመጀመሪያው አዋጅ ተነስቶ አንዳንድ በጎ ነገሮች ብቅ ማለት የጀመሩት አንደኛው የፖለቲካ እስረኞች መፈታታቸው ነው። ሁሉም አይደሉም ግን፣ በተደረገው ምስጋና ይገባል። ሁለተኛው በሞላ ጎደል የሚደረገው ውይይት በአማራጭ ኃይሎች እና በመንግስት የተጀመረው ጉድለቶች ቢኖሩትም በጎ ነገር ነበር። እነዚያ ጮራ መውጣታቸው፣ እነዚያ ዝቅ ማለታቸው ደስ ብሎን ሳለ ወደ ሁለተኛ አስቸኳይ አዋጅ መሄዱ በሀገር ቤት ላለ ወገን በውጭም ላለ ሕዝብ ኢትዮጵያዊም ላልሆነው ሕዝብ የሚያስደነግጥ ግራ የሚያጋባ ነው። ለምሳሌ ቅድም ለመምህር ሙሉ ጌታ እርሶ ከዚያ ስለሚኖሩ በቀን በማታም በምሽትም ስለሚያውጥ እርሶ ያውቃሉ ላለው እኔ ሩቅ ሆኜ ብዙ ላውቀው አልችልም። ግን በማነበው ከሆነ ለምሳሌ ኢሰብአዊ የሆነ ነገር የማይፈጸም በአዋጅ ከተነገረ በኋላ ኢሰብአዊ የምንለው ምን ማለት ነው ወደሚለው ጥያቄ ወስደናል። አንድ ሰው በመንገድ ሲሄድ ምንም ሳያደርግ እንዲያው በጥርጣሬ ተይዞ እስር ቤት ምግባ ከሆነ፣ ስራ ገብቶ ሰው ስራ በሚሰራበት ጊዜ ማንኛውም ሰው አለቃ የሆነ አንተ በደንብ የምትሰራ አይመስለኝም፣ ለማደም አስበህ ነው ስራውን ወደ ኋላ የምታደርገው ብሎ ወደ ስር ሊሰደው የሚችለው ከሆነ ይህ ማለት አንዱ ሰብጀክቲቭ በሆነ መመዘኛ በሌለው አቀራረብ ሰውን ሊያስረው ሊፈታው የሚችል ከሆነ ይሄ እኔ እንደሚገባኝ ከሆነ ኢሰብአዊ ነው ባይ ነኝ። ይመቻ ሳይሆን አንድን መንግስት መንግስት የሚያደረገው ኢኮኖሚው እድገት ወይም አለማደግ የህዝብ መበልጸግ ወይም አለመበልጸግ ሳይሆን፣ ወይም ደግሞ የህጎቹ ብዛት የህጎቹ ማነስ ሳይሆን አንድን መንግስት መንግስት የሚያደርገው ተቀባይነት ሲኖረው ነው። ለጀትመሲ የሚለው ቃል ነው በእንግሊዝኛ። ተቀባይነት ሊኖር የሚችል ከአስገዳጅነት ወደ ፈቃደኝነት የሚወስድ አመራር ሲኖር ነው። ሁልጊዜ ግን በአስገዳጅነት የሆነ ነገር በፖሊስ ኃይል የተመሰረተ ነገር ድብልቅልቅ ወዳለ ሁናቴ ነው እንጂ ወደ በጎ የሄደበት ጊዜ የለም። ከጃንሆይ መንግስት መማር የነበረብን ከደርጉ መማር የነበረብን ከሌሎች አገሮች ይዘት መማር ያለብን ይሄ ነው። አስቸኳይ አዋጅ ማወጅ በፖሊስ ኃይል ተማምኖ ወደፊት ለመሄድ መሞከር ከሰላም አንጻር ሲታይ የተጀመሩትን የተወጠኑትን በጎ ነገሮች እንዲያውም ወደ ኋላ የሚወስድ ነው እንጂ ወደፊት የሚወስድ ሆኖ አይታየኝም። መልካም አቶ ሙልጌታ፣ ሕግ ማውጣት የሚያስችሉ ሁኔታዎችን ተከትሎ ሕግ መውጣት የሚችለውን ያህል ሕግ ከራሱ ይማራል ወይ? ቀድሞ የወጣ ሕግ ምን አይነት ፍሬ ያመጣ፣ ምን አይነት ውጤት ነበረው ለሚቀጥለው ሕግ ይልቁንም ደግሞ በአስገዳጅ ሁኔታዎች የተከፈተ በመጀመሪያው የሰራና ያልሰራን ሳይገመግም ዳግም ተመልሶ የሚመጣበት ሁኔታ በህግ ዓይን ይታያለ ወይ? ህግ ራሱን መልሶ ይመረምራለይ ወይ? ለህግ መውጣት መሰረትም የቀደሙ ነገሮች ሲታከኩ እናያለን። በአጠቃላይ በህግ መሰረትም በኢትዮጵያ ሁኔታ ምናልባት አንዳንድ ጭብጦችን ዓይን የሚከፍቱ ነገሮች ቢያካፍሉን። አዎ፣ እንግዲህ አሉላ፣ የኔ ማብራሪያ ኢትዮጵያ ህገ መንግስት ላይ እየተመሰረተ ነው። ይሄ ህገ መንግስት እራሱ ምን ይላል? አሁን ፕሮፌሰር ብርሃኑ ያቀረቡት በጣም የተሸች እይታ ነው። አንድ ሰው ለምሳሌ ኢሰብአዊ የሚባል ድርጊት ምን ማለት ነው? ኢሰብአዊ እንዴት ነው የሚታወቀው? የሚለው ጥያቄ አሁን ራሱ ህገ መንግስት ይመልሰዋል። እዚህ በአስቸኳይ ጊዜ አዋጅ ሊፈጠሩ የሚችሉ የሰብአዊ መብት ጥሰቶች ይኖራሉ ብሎ ያስባል ህገ መንግስት። በዚህ መሰረት መርማሪ ቦርድ የሚባል ያቋቁማል። ሴተር ኢመርጀንሲ ከታወጀ በኋላ መርማሪ ቦርድ ተፈጥሮ የሚታሰሩትን ሰዎች ይቆጣጠራል። ለምን እንደታሰሩ ያያል። የሰብአዊ የሆነ ድርጊት ተፈጽሞ ከሆነ ይቆጣጠራል እና በዚሁ መሰረት ሪፖርቱን ለፓርላማ ያቀርባል ይላል። ይህ ልክ ፕሮፌሰር እንዳሉት የሚጠበቅ ችግር ነው። ይሄ ጥሰቶች ይኖራሉ። ከዚህ በፊት በርካታ ጥሰቶች ሪፖርት አድርገዋል በመጀመሪያው የስቴት ኦፍ ኢመርጀንሲ ጊዜ። ሌላው አቶ አልላ አሁን እንደጠየቀው ስቴት ኦፍ ኢመርጀንሲ የወጣው በህገ መንግስቱ መሰረት ነው። በጣም የሚገርመው እዚህ የአስቸኳይ ጊዜ አዋጅ ስንሳ ሀሳብ ሚገርመኝ ህገ መንግስቱ ራሱ አውጥቶት ህገ መንግስቱን ራሱን ያንጠለጥለዋል። ግልጽ ከሆነ ያው ለአድማጮች እንዲብራራ ፈታ ፈታ ያደርጉልን። አዎ፣ ህገ መንግስቱ ራሱ ፓርላማው የአስቸኳይ ጊዜ አዋጅ ማወጅ ይችላል ይልና፣ የአስቸኳይ ጊዜ አዋጅ ታወጀ ማለት ግን የፓርላማውን ህልውና ራሱ ሊያጠፋው ይችላል እና በጣም በጣም ሚገርም ነው ምክንያቱም ፓርላማው የተፈጠረበት አንቀጽ ራሱ ያቺ ከጊዜዎች ከታወጀ በኋላ ፓርላማውን የፈጠረ አንቀጽ ሁሉ አይጠበቅም፣ ህጋዊነት ሳይኖረው ይችላል። አሁን ነገ ተነስቶ ኮማንድ ፖስቱ በቃ ፓርላማው አያስፈልግም ካለ ላያስፈልግ ይችላል። ምክንያቱም ፓርላማውን አትንኩ የሚል ዝርዝር ውስጥ ከማይነኩት ዝርዝር ውስጥ ፓርላማውን የፈጠረ አንቀጽ አልተጨመርም። ሶ ኢንፌክት የወታደራዊ መንግስት አይነት ነው። የበሲ ኤመርጀንሲ ስትል ከባድ ነው። ቀላል ነገር አይደለም። አሁን የኢትዮጵያ መንግስት እያደረገ ያለው ምንድን ነው? ጥቃቅን ነገር ነው እያደረገ ያለው ብዬ ነው የማስበው። በህግ ሊያደረገው ከሚችለው ውስጥ ስናየው እስካሁን እየተደረገ ያለው ነገር ገና ገና ማሟሟቂያ ነው ብዬ ነው ማስበው። ምን ማለት ነው? ለምሳሌ ሰዓት እላፊ ሲታወጅ አልሰማሁም። ሊታወጅ እንደሚችል ይናገራል። ነገ ከቤታችሁ ሊሄድ ይችላል። መንግስት ከፈለገ ነገ ያገኘውን ሰው ያፈለገውን ነገር ማድረግ ይችላል። እንደዛ እያደረገ የእርምጃ ህጋዊ ነው የሚሆነው። ይህን ሊገባን ይገባል። ስቴቶች ኢመርጀንሲ ማለት ለዚህ ነው። ፓርላማ ውስጥ ያሁሉ ጭቅጭቅ የተፈጠሩ በጣም ከባድ ነገር ነው፣ ስቴቶች ኢመርጀንሲ ሲባል። አድማጮች፣ ውይይቱ አላበቃም፣ በሌላ ጊዜ ይቀጥላል። አሁን ሳይንስና ቴክኖሎጂ በሰለሞን አባተ አሚዮትሮፊክ ላተራል ስክሌሮሲስ ወይም ኤኤልኤስ ይባላል በምሕፃር አጠራር። አልፎ አልፎ የሚያጋጥም የነርቭ ተግባር መታወክ ነው። በተለይ የሰውነት እንቅስቃሴን የሚቆጣጠር የነርቭ ስርዓት ሞተር ነርቭ እክል ነው። በዓለም ዙሪያ በየዓመቱ ከሁለት መቶ ሺህ ሰው አምስት ሰው ይህ የእንቅስቃሴ መታወክ ችግር ይገጥመዋል። ገናና የፊዚክስ ሊቅ ሊሆን ከዘመነኛው ፊዚክስ ሁለት ምሰሶዎች የአንዱ የአንጻራዊነት ንድፈ ሐሳብ ፈጣሪ አባትም ሊሆን አልበርት አይንሽታይን ማርች 14 1879 ወይም መጋቢት 5 1872 ዓ.ም በደቡብ ጀርመኗ ባደን ቪውተርበርግ ግዛት ዊልም ከተማ ተወለደ። ጀርመናዊው ፈላስፋ፣ ኢኮኖሚስት የታሪክ ተመራማሪ፣ የፖለቲካ ንድፈ ሐሳብ ቀራጺ፣ የኅብረተሰብ ጥናት ባለሙያ፣ ጋዜጠኛና አብዮታዊ ሶሻሊስት ካርል ማርክስ መጋቢት 5 1876 ዓ ም በ65 ዓመት ዕድሜው ለንደን ላይ አረፈ። በኬምብሪጅ ዩኒቨርሲቲ የንድፈ ሐሳባዊ የጠፈር ጥናት የምርምር ዳይሬክተር፣ የንድፈ ሐሳባዊ ፊዚክስ ሊቅና ፈጣሪ ኮስሞሎጂስት ወይም የሕዋ ተመራማሪ ጸሐፊ እንግሊዛዊው ስቲቨን ዊልያም ሆውኪንግ መጋቢት አምስት 2010 ዓ ም በ76 ዓመት ዕድሜው ኬምብሪጅ እንግሊዝ አረፈ። ሕይወት እኮ አስቂኝ ባትሆን ኖሮ አሳዛኝ ትሆን ነበር። ስቲቨን ሆውኪንግ። ምጡቅነት ከለውጥ ጋር የመጣጣም ችሎታ ነው። ስቲቨን ሆውኪ ወደ ጠፈር ለመምጠቅ ከረዥም ጊዜ አንስቶ እመኝ ነበር። የሕዋ ጉዞ የመጀመሪያውን እርምጃ ስበት አልባ በረራንም ለመሞከር ቋምጥ ነበር። ለአርባ ዓመታት ያህል ወንበር ላይ ተጣብቄ እንድኖር ተገድጃለሁ። በስበት የለሽው ስፋፌ ለመቅዘፍ ዕድል ማግኘት ታላቅ ፍስሐ ነው እኮ። እጅግ በጣም እየፈነደቅሁ ነው። ስበት አልባው በረራ ላይ እንገናኝ። ያ የሰው ልጅ ወደ ጠፈር ካልዘለቀ ከንቱ ነው ያለው ሰው ልክ የዛሬ ዐሥራ አንድ ዓመት ስበት አልባውን በረራ ሞከረው ስቲቨን ሆኪንግ። አንድ ኢትዮጵያዊ የፊዚክስ ጠቢብ ዘንድ ደወልኩኝ። ስም አገሩ፣ እግዚአብሔር እባላለሁ። አዲስ አበባ ነው የተወለድኩት። እስራ ዘጠኝ መቶ አላስታውሰውም። ገብረ ማርያም ትምህርት ቤት ነው የተማርኩት። ከዛ ፈረንሳይ ሀገር ለትምህርት ቤት ሄድኩ። ፊዚክስ እና ማቴማቲክስ ነው የተማርኩት። እዚህ ሀገር ፖስት ዶ ኮኝ የመጣሁ አሜሪካን የተለያዩ ዩኒቨርስቲዎች አስተማርኩኝ። ወደ ኤን ኤስ ኤፍ ናሽናል ሳይንስ ፋውንዴሽን ፕሮግራም ዲሬክተር ሥራ ይዤ ወደ ዲሲ ሙባ አደረግሁ። mm -hmm. እንግዲህ ላለፉት አስራ አምስት ዓመታት እዚህ ያለሁት በፕሮግራም ዲሬክቸር ጀራ። ዶክተር ተሰማ እስቲ አሁን ወደ ደወልኩበት ጉዳይ በቀጥታ ልግባ። አንድ የእርሶ የሙያ ባልደረባ ማለት እችላለሁኝ ታዋቂው የፊዚክስ ጠቢብ ትናንት አርፈዋል፣ ስቲቨን ሆኪንግ። እስቲ ስለ ስቲቨን ሆኪንግ ትንሽ ያጫውቱኝ። ማን ነበሩ? ምን ሆኪንግ እንግዲህ ባልደረባዬ ቢሆን በጣም ደስ ይለኝ ነበረ። ግን ያው ፊዚስስት ነው። ሁላችንም እንደ እሱ ለመሆን እያለን ነው ያደግነው። ግን እሱ ያው እንደምታውቀው እንግሊዝ ሀገር ተወልዶ ኦክስፎርድ ዩኒቨርሲቲና ኬምብሪጅ ተምሮ ለብዙ ብዙ ታላላቅ የእውቀት ዘርፎች ላይ በተለይ ኮስሞሎጂን በሚመለከት ዓለም ከየት መጣች፣ እንዴት አሁን ያለችበት ደረሰች፣ ወዴት ትሄዳለች የሚለውን የሳይንስ ምርምር ሲያካሄድ በዛ በኩል ብዙ ታዋቂነት ያተረፈ ሰው ነው። በሳይንሱ ብቻ አይደለም ሰውየው የታወቀው፣ እንደምታውቀው በራሱም በወጣትነት የደረሰበት ሕመም ብዙ አካል የአካል ጉዳተኛ ደርሶበት ስለነበረ የሳይንስ ችሎታው ብቻ ሳይሆን በዛን ያህል የሕመም እና የሰውነት ጉዳት ተሸክሞ ግን ያንን በሳይንስ በኩል መሪነቱን ሳያጣ እስከ መጨረሻው ድረስ የቀጠለ ሲሆን በሌላም በኩል ሰብአዊነቱ ደግሞ ለድኩማን የመረዳጃ ፈንድ አቋቁሞ ለአካል ጉዳተኞች ማለት ሆኖ ለአካል ጉዳተኞች የቅርታ ርማት እቀበላለሁ ፈንድ ገንዘብ እና ድርጅት አቋቁሞ በየቦታው የሚረዳ ሰው ነው። ስለዚህ በፊዚክስ አካባቢ ብቻ ሳይሆን ኢንፋክት ከአልበርት አይንሽታይን ቀጥሎ በዓለም በብዙ ነገር የታወቀ ሰው ቢኖር እርሱ ነው። እንግዲህ ዶክተር ተሰማን እንግዲህ እርስዎ በምርምሩ ስራ ላይ ነው ያሉት፣ በሳይንስ ድርጅት ውስጥ ነው የሚሰሩት፣ እና ይሄ የስቲቨን ሆኪንግ ምርምር ውጤት ወደ አልበርት አይንሽታይንም ብንሄድ የአጠቃላይ አንጻራዊነት ወይም የጀነራል ሬላቲቪቲ ንድፈ ሀሳብ፣ ይሄንን ፕሮግራም እያዳመጠ ላለ ማንም መደበኛ ሰው ምን ትርጉም ይሰጣል ብለው ያስባሉ እርስዎ እንደ ሳይንቲስት በሕይወታችን ላይ እንዴት ይመነዘራሉ እነዚህ ንድፈ ሐሳቦችና የፊዚክስ ምሰሶዎች የተከበራችሁ አድማጮች ፌስቡክ ገጻችንና ዌብሳይታችን ላይ ከዶክተር ተሰማ ገብረ እግዚአብሔር ጋር ያደረግነው ሰፋ ያለ ውይይትና ሌላም መረጃ ሰፍሯል ተከተሉ አድማጮች ስርጭታችንን ለማጠናቀቅ የቀሩን ጥቂት ደቂቃዎች ብቻ ናቸው ከእናንተ የደረሱን አስተያየቶች እናሰማለን። ጤና ይስጥልኝ። እንደምንከረማቸው እንደምንከረማችሁ ተባካቸው መልክቴን አስተላልፉልኝ በሀገራችን ባለው አስቸጋሪ ሁናቴ በጣም አዝኛለሁ። በአሁኑ ወቅት እንደምናየው ዘመዶቻችን፣ ወገኖቻችን ሁሉ በጣም በጣም በጣም በሚያሳዝን ሁኔታ በዛች ሀገር በሚከናወነው በደልና ስቃይ፣ ደም መብሰስ፣ እምባ፣ ለቅሶ ይሄ ሁሉ ነገር እየሰሙ ያሉ የሃይማኖት አባቶች በተለይ ኢትዮጵያ ውስጥ ያሉት የሃይማኖት አባቶች እንዴት አንድ አባት ይጠፋል? መንግስትን ኧረ ይሄ ነገር አይበጅም፣ አይሆንም፣ ቆም ብለን እናስብ የሚል እንዴት አንድ አባት ይጠፋል? እንዴ! በጣም እኮ የሚያሳዝን ነው። የሃይማኖት አባቶች ሕዝባቸውን መጠበቅ ሕዝባቸውን መሰብሰብ እንደ በጣም የሚያሳዝን ሁናቴ ላይ ነው ያለ ነው። እንደ የሃይማኖት አባቶች የት ገባችሁ? በሙስሊሙም በኦርቶዶክስም በፕሮቴስታንቱም በሁሉም በካቶሊክም በአጠቃላይ ያላችሁ ሃይማኖት አባቶች እንዴት ተሰብስባችሁ መንግስትን ይሄ ነገር አይበጅም ማለት እንዴት አንደበታችሁ እንዴት ተያዘ? ኧረ፣ እባካችሁ እግዚኦ እንበል። እስከ መቼ ነው አባቶች ዝም የምትሉት? እባካችሁ ይህን ነገር አስቡበት። አመሰግናለሁ። ሄሎ፣ ጤና ይስጥልኝ ቪዎች እንደምንሰነበታችሁ። የዘወትር አድማጫችሁ ነኝ። ምክንያቱም አሁን በአስቸኳይ ጊዜ አዋጁና በኮማንድ ፖስቱ ባለው ከትናንትና ወዲያ በተገደሉት ሰዎች ላይ ነው የኢትዮጵያ መንግስት በተሳሳተ መረጃ ነው እንደዚህ ያደረጉ ብሏል። የተሳሳተ መረጃ ባይሆንስ ኑሮ ትክክል ቢሆንስ እነዚህ ሰዎች መገደል አለባቸው? በሚዲያ ላይ ወጥቶ በተሳሳተ መረጃ ነው የተገደሉት ሲሉ ባይሳሳቱስ መረጃው ሰው መገደል አለበት ወይ? የሰው ህይወት እኳ ነው እየጠፋ ያለ፣ እንስሳ አይደለም። እውነተኛ መረጃ ቢሆንስ ሰው ለምንድን ነው የሚገደለው? ይህንን መልእክት እንደምታስተላልፉልኝ ባለሙሉ ተስፋ ነኝ። ተሻገር እባላለሁ ከሳስካቶን ሳስካችዋን ካናዳ ነው የምደውላለሁ። አመሰግናለሁ በጣም እግዚአብሔር ይስጥልኝ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ ሰለሞን ክፍሌና አዳነች አዳኔት ፍስሐየንን ከአቀናባሪዋ ብርሃን ኃይሉ ከዋና አዘጋጅ ተስታበላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ አርብ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛ ቋንቋ በትግርኛ ቋንቋ የሚተላልፈው ፕሮግራም ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ Gida <music>